so ዓለም አቀፉ ማህበረሰብ ከትግራይ ክልል ሁኔታ አንጻር ያሉ ግልጽ በርካታ እውነታዎችን ማየት ተስኖታል ሲል የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የጽህፈት ቤቱ የፕሬስ ክፍል ኃላፊ ቢለኔ ስዩም በአንዳንድ ወገኖች የሚታየው እውነታዎቹን የመዝለል አካሄድ ጠቃሚ ውጤት አይኖረውም ብለዋል። የኤርትራ ወታደሮችን መውጣት አስመልክቶ የተጠየቁት ኃላፊዋ በተደረሰበት ስምምነት መሰረት እየተፈጸመ መሆኑን ተናግረዋል። እስክንድር ፍሬው ተከታዩ ዘገባ አልኳል። ዛሬ የጠቅላይ ሚኒስትር ጽህፈት ቤት የሰጠውና ለያዝነው የፈረንጆች ዓመት የመጀመሪያ የሆነው መግለጫ የትግራይን ክልል ወቅታዊ ሁኔታ በተመለከተ ሆን ተብለው የተተዉ የተዘለሉና የተዛቡ ያላቸውን መረጃዎች ያብራራበት ነው። መግለጫውን የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም አለም አቀፉ ማህበረሰብ የዘነጋቸው ያሏቸውን ነጥቦች ተቃክሰዋል። እውነታዎቹ ሆን ተብለው የሚዘነጉት የሚተዉት ደግሞ ሌላ አጀንዳ ባላቸው ወገኖች ነው ሲሉን የተናገሩት ኢትዮጵያ አጥፊ ውጤት ሊኖረው የሚችል የተቀነባበረ ዘመቻ እየተካሄደባት ነው ሲሉም አመልክተዋል። እንደዚህ አይነቱ አካሄድም አዎንታዊ ውጤት እንደማይኖረው ነው ያስረዱት። በወንጀለኛ ቡድን የተቀጣጠለን የመንግስት መዋቅር የማፍረስ ተግባር ለቀለበሰ መንግስት ተጨማሪ ድጋፍ በመስጠት ፋንታ በስልጣን ላይ ያለን ጠቅላይ ሚኒስትር እንደ ጥፋተኛ መቁጠርና በመንግስቱ ላይ ቅጣት መጣል ውጤታማና ገንቢ ያልሆነ ነው። በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ መንግስት ለህዝቡና ለዓለም አቀፍ አሰራሮች ያሉበትን ተግባራትና ቁርጠኝነት ያውቃል። በመላ አገሪቱ የሚገኙ ከመቶ ሚሊዮን በላይ ሰዎችን ፍላጎት ለማሟላትም እርምጃዎችን መውሰዱን ይቀጥላል ነው ያሉት የፕሬስ ኃላፊዋ። በትግራይ ክልል ካለው የጸጥታ ሁኔታ፣ የሰብአዊ ድጋፍ ተደራሽነትና ሌሎች ወቅታዊ ሁኔታዎች አንጻርም ማብራሪያ ሰጥተዋል። ወቅታዊውን የትግራይ ሁኔታ አስመልክቶ በኢትዮጵያ መንግስትና በዓለም አቀፍ አጋሮች መካከል ልዩነት ከፈጠሩ ጉዳዮች አንዱ የኤርትራ ወታደሮች በዚያ መገኘት ነው። የተለያዩ መንግስታትና ዓለም አቀፍ ተቋማት በተደጋጋሚ ባወጧቸው መግለጫዎች ወታደሮቹ ከኢትዮጵያ እንዲወጡ ሲጠይቁ ቆይተዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በቅርቡ ባወጡት መግለጫም ይህንኑ ሀሳብ አጠናክረዋል። ስለዚሁ የኤርትራ ወታደሮች መውጣት ጉዳይ የተጠየቁት የፕሬስ ክፍል ኃላፊ ቢለኔ ስዩም ተከታዩን መልሰዋል። የመውጣት ጥያቄው ጉዳዩ በሚመለከተው ባለስልጣን ተቀምጠዋል። በመከላከያ ሚኒስቴር ሪፖርቶች መሰረት የወታደሮቹ መውጣት ተጀምሯል። የሚመለከታቸው አካላት በደረሱበት ስምምነት መሰረት ሂደቱ ይካሄዳል ነው ያሉት። በዚሁ በጠቅላይ ሚኒስትር ጽፈት ቤት በመገኘት ጋዜጣዊ መግለጫውን ከሰጡት አንዱ የፌዴራል ጠቅላይ አቃቤ ሕግ ዶክተር ጌዶን ጢሞቴዎስ በበኩላቸው በትግራይ ክልል ግጭት ወቅት የተፈጸሙ ጥሰቶችን ከማጣራት አንጻር እየተከናወኑ ያሉ ተግባራትን አብራርተዋል። ማብራሪያቸውም በሁለት ነጥቦች ላይ አተኩሯል። በህዋት መሪዎች ላይ እየተደረገ ነው ባሉት ምርመራና በክልሉ ተፈጸሙ በተባሉ ጾታዊ ጥቃቶች እንደዚሁም ግድያዎች ላይ ጾታዊ ጥቃቶች እንደዚሁም በሲቪሎች ላይ የተፈጸሙ ግድያዎች ምርመራ በአራት አካላት እየተካሄደ መሆኑንም ነው ያስረዱት፤ በወታደራዊ ፍርድ ቤት፣ በክልሉ ፖሊስ እና አቃቤ ህግ፣ በፌዴራል ፖሊስ መርማሪዎች፣ እንደዚሁም በተባበሩት መንግስታት የሰብአዊ መብት ኮሚሽን እና በኢትዮጵያ የሰብአዊ መብት ኮሚሽን። በተለይ ወታደራዊ ፍርድ ቤቱ የደረሰበትን ውጤት ማሳወቁንም ዶክተር ጌዶን አስረድተዋል። ወታደራዊ መርማሪዎች እርምጃ አስፈላጊ ባልነበረበት ሁኔታ ሲቪሎችን በመግደል በተጠረጠሩ 28 ወታደሮች ላይ ክስ መስርተዋል። ሂደቱ እንደቀጠለ ነው። በቅርቡም ውሳኔ እንደሚሰጥ ይጠበቃል። ወታደራዊ መርማሪዎቹ ጾታዊ ጥቃት በፈጸሙና በአስገድዶ መድፈር በተጠረጠሩ የተቀበሩ 25 ወታደሮችም ላይ ክስ መስርተዋል። የክስ ሂደቱም እንደቀጠለ ነው። በቅርቡም ውሳኔ ይኖራል ተብሎ ይጠበቃል። እየተካሄዱ ካሉት የፍርድ ሂደቶች በተጨማሪ ሶስት ወታደሮች አስገድዶ በመድፈር ጥፋተኛ ተብለው ተፈርዶባቸዋል። አንድ ወታደር ደግሞ ሲቪል በመግደል ጥፋተኛ ተብሎ ተፈርዶበታል ነው ያሉት። በትግራይ ክልል በተፈጸሙ ፆታዊ ጥቃቶችና ሌሎች ወንጀሎች የሚጠረጠር አካል አለ ሲሉም ጠቅላይ አቃቤ ሕጉ አስረድተዋል። ሚዲያውና ሌሎች አካላት ሊያስታውሱት ጠቃሚ የሚመስለኝ ነጥብ ህወሓት መቀሌን ከመልቀቁ በፊት ወደ አስር ሺህ የሚጠጉ ልማደኛና የተፈረደባቸው ወንጀለኞችን ለቋል። ስለዚህ በሁሉም አይነት ወንጀሎች ሊሰማሩ የሚችሉ በርካታ የተፈረደባቸውና ያልተያዙ ወንጀለኞች አሉ ነው ያሉት። ዛሬ በጠቅላይ ሚኒስትር ጽህፈት ቤት በተሰጠው መግለጫ ላይ የተነሱ ሌሎች ነጥቦችን በቀጣይ ዘገባ ልመለስባቸው ሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።